ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ። የህገ ወጥ የሰዎች ዝውውር ሉላዊ እንከን ከሆነና በዘመናዊ ባርነት መፈረጅ ከጀመረ በርካታ አስርተ ዓመታትን አስቆጥሯል። ዋነኛ የህገ ወጥ ዘርፎቹም የወሲብ ንግድ፣ አስገዳጅ የጉልበት ስራና የቤት ውስጥ አገልግሎት ናቸው። በዓለም አቀፍ ደረጃ ህንድ፣ ቻይናና ፓኪስታን በሰለባዎች ብዛት ቀዳሚነቱን ይዘው አሉ ከአፍሪካም ጋና፣ ሊቢያ፣ ናይጄሪያና ኡጋንዳ በግንባር ቀደምትነት ተጠቃሽ ናቸው። ምንም እንኳን ኢትዮጵያ ይህንኑ ህገወጥ የሰዎች ዝውውር ለመከላከል ለአስገዳጅ ስራ ከ7 እስከ 15 ዓመታት፣ ለወሲብ ንግድ ከ10 እስከ 20 ዓመታት ለስር የሚዳረግ ህግ በ2020 ብትደነግግም ስራ አጥነት ድህነትና መፈናቀል አስባብ ሆነው በሺዎቹ የሚቆጠሩ ኢትዮጵያውያን ለሰለባነት ከመዳረግ አላመለጡም። ይኸው ብርቱ ችግር ሳሰባቸው ወገኖች ውስጥ ነዋሪነታቸው በአገረ አሜሪካ የሆነው ቻፕሊያን ኤዲ መካሻ የምህረት አምባ አገልግሎት ፕሬዚደንትና፣ የአገር ቤት ነዋሪው አቶ አነፍ አመንሲሳ የምህረት አምባ አገልግሎት ስራ አስኪያጅ ተጠቃሾች ናቸው። ለቃለ ምልልሳችን መንደርደሪያ ያደረግነው የድርጅቱን የመስረታ ሂደት ነው። በቀዳሚነት ቻፕሊያን ኤዲ መካሻ ስለ ምህረት አምባ አገልግሎት ምስረታ ያስረዳሉ። አመሰግናለሁ ወንድማችን ጋዜጠኛ ካሳሁን ሰቦቃ፣ አስቀድሜ ሚዛናዊ ሀገራዊ ጉዳዮችን በየጊዜው ስለምታቀርብ እጅግ ላደንቅህ ላመሰግን እወዳለሁ። የእምረት አምባ ወይም ሜርሲ ፎርትረስ የተሰኘው አገልግሎት የተጀመረው እኔና ባለቤቴ ፋንታይ ግርማ ሀገር ቤትም የነበረንን የበጎ ፈቃድ አገልግሎት አሜሪካ ከውጣንም ቀጥለን በተለይ ደግሞ በስራ ጉዳይ እየተባለ በሀሰተኛ ደላሎች በአብዛኛው መካከለኛው ምስራቅ እየሄዱ ስቃይ ደረሰባቸው፣ በሳውዲ የተባረሩ በየመን ደግሞ የነበሩትና የተቋቋሙት እነዚህ ወደ አሜሪካ ሲመጡ በመቀበል በመከባከብ ስንሰማራ ቆይተን ይህ ችግርን የሚደግፍ ያለንበት ስቴት ሊንከን ነብራስካ የአገልግሎት ተባባሪ ጥያቄ ሲያቀርብ በበጎ ፈቃድ ገብተን ማካሄድ ጀመርን። እንግዲህ በአረብ ሀገሮች የሚሰቃዩትን በይፋ ገንዘብ ማሰባሰቢያ በማድረግ መርዳት የጀመር ነው። በጣም በሚገርመው ሁኔታ ከቤታችን እየወሰድን ሩዝ ምግብ እያቀረብን ጫማ ሊስትሮ እየጠረግን የጀመርነው በሁለት ሺህ አስራ አራት በነበረ የገቢ ማስገኛ ነው። ከሳውዲ የተባረው የተሰቃዩ ወገኖቻችንን ለመደገፍ ነው። በዚህም የኢትዮጵያ ኮሚኒቲ በኦማ ነብራስካ ትልቅ አስተዋጽኦ አለው። በዛ ቀጠል ችግሩ በተለያየ ሚዲያዎች በማህበራዊ ሚዲያ የወገኖቻችን ስቃይ ባህር ላይ መወርወር፣ ከፎቅ ላይ መወርወር ይሄ ይሄ የሚዘገንን ዜና ሲስንሰማ ወገኖቻችንን ለመርዳት ሀሳባችንን የሚደግፍ ተቋም በዚህ ባለንበት ስቴት ጠይቆን የተጀመረ አገር ቤት ጥሩ ተባባሪ ወንድሞቻችንን አግኝተን የተጀመረ አገልግሎት ነው። አሁን በመንግስት ተመዝግቦ በመንቀሳቀስ ላይ ይገኛል። ቶ አጥናፍ የምህረት አምባ አገልግሎት ዋና ስራ አስኪያጅነት፣ አገር ቤት ውስጥ የአምባው እንቅስቃሴ በምን ሁኔታ ላይ ነው የሚገኘው? እንግዲህ የምህረት አምባ አገልግሎት በይፋ ስራውን ከጀመረበት ጊዜ ጀምሮ ህገወጥ ደላሎች በህገወጥ መንገድ ሊያዘዋውሯቸው ከሚፈልጓቸው ሰዎች መካከል እጆቻችን የደረሱባቸውን ወደ መቶ ሰላሳ እና ከዛ በላይ የሚሆኑ ዜጎችን ከህገወጥ አዘዋዋሪዎች ማዳን ችለናል። ከዛም ውጭ ከአንዳንድ የመንግስት መስሪያ ቤቶች ጋር እንዲሁም ደግሞ ተመሳሳይ ድርጅቶች ጋር ህብረት ለመፍጠር እየሞከርን ነው። አንዳንዶቹ ጋርም አንድነትና ጥምረት እየፈጠርን እየሰራን እንገኛለን። አንድ ድርጊት በሚፈጸርበት ወይም አንድ ተግባር ለመከወን በምትነሱበት ወቅት በእርግጥ በርካታ የሆኑ ተግዳሮቶች ይኖራሉ። ስኬቱ በኋላ ነው የሚደርሰው። ምን ተግዳሮቶች ገጥማቹ ነበር? በአንኳርነት የሚጠቀሱ አገር ቤትም ሆነ በባህር ማዶ። መቼስ የዚህ አይነቱ ግብረ ሰናይ ድርጅት ሲቋቋም ሁልጊዜ ለበጎ ነገር ተቋሚ እንዳለ ደጋፊም እንዳለ ይታወቃል። ከጅማሬው ጀምሮ በአመዘጋገብ በጤናማ መሻት በሌላቸው ሰዎች ይሄ ነበረ። አገር ቤት የሚያለን ተመሳሳይ ድርጅት ለማቋቋም ሞክሬ ነበረ በተለይ በእጽና በአደንዛዥ ዙሪያ እና አገር ቤት ከወጣሁም የወገኖቻችን ችግር እራሳችንም ሚግራንት ወይም የውጭ ሰራተኛ ሆነን በተለያየ ምክንያት ነው የምንሄደው። ዕድለኛ ሆነን እዚህ አሜሪካ፣ እና አውሮፓ አውስትራሊያ ብንደርስም ሌሎች ወገኖቻችን ኑሮን ለማሸነፍ የሀገር ቤት ያለውን ችግር ለመወጣት የሚያደርጉት ነገርም ለመወጣት ይሞክራሉ። ይህንን ችግሮች ለመቅረፍ በሚደረገው ርብርብ ላይ ብዙ መሰናክሎች አሉ። እኛም አልፈነዋል። እግዚአብሔር ይመስገን። ያን ሁሉ ተወጥተን ወገኖቻችን ይጠቀሙ አምስት ያህል ሰራተኞች የስራ ድል እንዲያገኙ ወንድማችን አናፍ እንደተናገረው ከመቶ በላይ የሆኑ ወደ ሁለት መቶ ሊጠጉ የሚችሉ ወገኖቻችን በትምህርት በቀጥታ መንገድ አታላይ ደላሎች፣ ነጋዴዎች ተቆጥበው ሀገራቸው እንዲቆዩ ማድረግ መቻሉ። በዚህ ሁሉ ላይ አስቸጋሪ መሰናክሎች አሉብን፣ ተባባሪ ያለማግኘት የተሳሳተ ግምቶች፣ እነዚህ ሁሉ አሉ። ግን በተቻለ መጠን በቅንነት የወገኖቻችን ችግር ግድ ብሎ እንደምንሰራ እያሰማራን በመንግስት ተቋም ተቀባይነት አግኝተን ተባባሪ ድርጅቶችም አንድ አግኝተናል። ሌሎችም እንደሚቀጥሉ ተስፋ ገብተውልናል እና ሁሉም በጎ ነገር አልጋ ባልጋ አይደለም። ወገኖቻችንም በዚህ ዙሪያ ላይ የተቋቋመ ተቋም አገር ቤት አላየሁም። ግን በተለይ የአሜሪካ፣ አውሮፓ፣ አውስትራሊያ የተሻለ ኑሮ ላይ ያሉ ሰዎች ለዚህ ግድ እንዲላቸውና ድጋፍም እንዲያደርጉ በዚህም ደግሞ የሚደርሰውን መሰናክል ወይም እንቅፋት እንዳይበገሩ ምክር ይሰጣሉ። ተዋናፍ አገልግሎቱን አገር ቤት ውስጥ በምን መልክ ነው የምትሰጡት? ከዚህ የሰጣችሁ ካላችሁት አገልግሎቶች ውስጥስ በስኬትነት የሚጠቀሱ ምን አይነት ተግባራት ናቸው? በዋናነት እየሰራን ያለ ነው ገጥ የሰዎች ዝውውር መከላከል ላይ ነው። ከዛ ውጭ ሌሎች የምንሰራቸው ስራዎች ቢኖሩም ይህንን የገጥ የሰዎች ዝውውር ለመከላከል የምንጠቀመው ዋነኛው ስልታችን ከአጋራችን ላፍ ጀስቲስ ኢንተርናሽናል የቀዳ ትራንዚት ሞኒቶሪንግ ተብሎ የሚጠራ ነው። ትራንዚት ሞኒቶሪንግ ማለት አዘዋዋሪዎች ሰዎችን በሚያዘዋውሩበት ኬላዎች ላይ ወደሞ አውቶ ስራ እና መናሪዎች ላይ እንዲሁም ደግሞ ኤርፖርት እና ባቡር ጣቢያዎች ላይ በመገኘት የሰለጠኑ ባለሙያዎችን አስተማርትን ተጠቂ ወይ ተጋላጭ ሊሆኑ ይችላሉ ተብሎ የሚታሰቡ ዜጎችን ከህገ ወጥ አዘዋዋሪዎች ማዳን ነው። ይሄ ትልቁና ዋነኛው ስልታችን ነው። በዚህኛው ረገድ ስንሄድ ስራው ከተጀመረበት እስካሁን ድረስ ከመቶ ሰላሳ በላይ ዜጎችን ማዳን ችለናል። ተመልሶ ወደ ሀገራቸው ተመልሶ ወይ ደግሞ ሀሳባቸውን ቀይሮ ጉዞአቸው ተገጥቶ ወደ ቤታቸው በሰላም ተመልሶ ከቤተሰቦቻቸው ጋር ኑሯቸውን እየመሩ እያሉ ሰላሳ በላይ ያሉ ዜጎችን ማዳን ችነናል። በዚህ አጋጣሚ እድሜያቸው ለአካለ መጠን ያልደረሱ ትንንሽ ልጆችም አጋጥመውን ያውቃሉ። እነሱንም ዋጋ ከብለን ከቤተሰቦቻቸው ድረስ በአካል ደርሰን አገናኝተናቸዋል። በዚህ ዙሪያ ያጋጠመን ትልቁ ተግዳሮት ምንድን ነው? በተለይ የጸጥታ አካላት ወደሞ ፖሊስ ተብሎ የሚጠራው አካል በአብዛኛው ከኛ ጋር ሊያበር ፍቃደኛ ያለመሆን አዝማማዎች ይታያሉ። ይህም እንደ ስጋት ተብሎ የሚታሰበው ከህገወጥ የሰዎች ዝውውር በጣም ትል ገንዘብ ወይ ደግሞ በቢሊዮኖች የሚቆጠር ገንዘብ እንደሚገኝ ይታወቃል። እና ኔትወርኩ ምናልባት እነዚህን የመንግስት አካላትን ሊያሰጋችሁ ስለሚችል ከዛ አንጻርም ሊሆን ይችላል ከእኛ ጋር ፍቃደኛ ሆኖ ሊሰሩ ያልቻሉበት ሁኔታዎች አሉ። አገር በቀል ተቋም ነው የምህረት አምባ አገልግሎት። በሁሉም የሀገሪቱ ክልሎችና ከተማዎች እንሰራለን። ይህንን በተመለከተ የድጋፍ ደብዳቤ እንዲሰጠን ብለን ለፌዴራል ፖሊስ አፍኖ ደብዳቤ መሰረት ሄደን ስንጠይቅ የድጋፍ ደብዳቤ አንሰጥም ተብሎ ነው ቃል በቃል የተመራበት ማን ማንን መጠይቅ አለብኝ የሚለውንም ስጠይቅ ማንንም መጠይቅ እንደማልችል ተነግሮ እየተመለስኩት ይህ ጉዳይ ደግሞ መንግስት ስራዬ ብሎ ሊሰራው የሚገባው ጉዳይ ነው። በተለይ ደግሞ የህገወጥ የሰው ዝውውርን በተመለከተ አዋጅ ቁጥር አስራ አንድ ሰባት ስምንት ህዝብ አስራ ሁለት እንደሚለው ይህ ጉዳይ በዋናነት የሚመለከተው የፌዴራል ፖሊስን ነው። ከዛ ሌሎች ከዚህ ጋር ተያያዥነት ያላቸው መስሪያ ቤቶች አሉ። የመንግስት አካላት ለዚህ ጉዳይ፣ በተለይ ደግሞ የጸጥታ አካላት ለዚህ ጉዳይ ትኩረት ሰጥቶ ከኛ ጋር ሊያብሩ እንደሚገባ እናስባለን። ሌላኛው ትልቁ ተግዳሮት የሚባለው የሰዎች ግንዛቤ ማነስ ወይ ደግሞ ሙሉ በሙሉ ይህን ለማለት የሚቻልበት ደረጃ ላይ ያለው ሁኔታ ናለው ህገወጥ አዘዋዋሪ ማነው፣ ህገወጥ ይዞ ሲዞርም ምንድን ነው የሚለውን ነገር የማያውቁበት ሁኔታ አለ። የእኛ ሰራተኞች ጠጋ ብሎ ሲያናግሯቸው እነዚህን ተጠቂ ወይ ደግሞ ተጋላቸውን አልተውልም የሚታሰቡትን እነሱንም እንደ ደላላ የማየት ነገርም አለ። ስለዚህ ህገወጥ ደላላ አዘዋዋሪ እና የእኛን ሰራተኛ ለይቶ እያለ ማወቅ ነገሮች አሉ። ከዛ በተጨማሪ በጣም ትልቁ ተግዳሮት የምንለው የፋይናንስ ገንዘብ ችግር ነው። ስራው በጣም ሰፊ ነው። ተጋላጮ ግጭትን አቆይቶ ሊያገገሙ የማድረግ ኃላፊነት እንዳለብን እናውቃለን። ያንን ለማድረግ ግን በቂ የሆነ ገንዘብ የለንም። የመጠለያ ቦታ ያስፈልጋቸዋል። እዛ ቦታ ላይ ደግሞ ሕክምና የሚያስፈልጋቸው ልጆች አሉ። በህገወጥ ደላላዎች የሚደፈሩ ገንዘባቸው የሚወሰድባቸው ብዙ አካላዊና ጾታዊ እንዲሁም ደግሞ የኢኮኖሚ ጥቃት የሚደርስባቸው ልጆች አሉ። እነሱን ልጆች የማገገሚያ ቦታ ላይ አቆይተ ናቸው የስነ ልቦና እንዲሁም ደግሞ የአካል ሕክምና ሊደረግባቸው ይገባል። ያንን ለማድረግ ግን አሁን በቂ የሆነ የገቢ ምንጭ የለንም። ከዛ ውጭ አካለ መጠን ያልደረሱ ልጆች ካጋጠሙን እነሱን ልጆች በቀጥታ እስከ ወላጆቻቸው ድረስ የመውሰድ ኃላፊነት አለብን። እነሱን ደግሞ ለማድረስ አሁንም ትልቅ የፋይናንስ ችግር እያጋጠመን ይገኛል ማለት ነው። በባህር ማዶ ባለው በአሜሪካ በተለይ እርሶ የሚኖርበት አካባቢ ምን አይነት እንቅስቃሴዎችን እያደረጋችሁ ነው? እንግዲህ ወንድሜ ካሳሁን፣ ትልቁ ነገር ተአማኒነት ማግኘት ከሚዲያ ጀምሮ እንደምታየው ህዝባችን አዌርነስ እውቀቱ እንዲኖረው ያስፈልጋል። እነዚህ ሰዎች ባህር ላይ ሲወረወሩ፣ ሲጣሉ፣ ከፎቅ ላይ ራሳቸውን ሲያጠፉ ይህን የሚመለከት የውጭ ያለው ዲያስፖራ በተደላደለ ኑሮ ያለው ጥያቄ አቅርበናል። ብዙ የተያዘበት ነገር አለ። የወቅቱ የሀገራችን የተወሳሰበ የፖለቲካ ሁኔታ ብዙ ነገሮች ስላሉ ትኩረት አላገኘም። ግን በሺዎች የሚቆጠሩ እየተሰለፉ ይገርም። በሳውዲ የነበሩት ተደብድቦ የተባረሩትን አቋቁመን በትንሽ ከተማችን ኦማሃ ከአምስት ሺህ ዶላር በላይ አሰባስቤ አማጠርገን ባለቤቴ ሩስ ሸጣ በዛ በተገኘ እንዲቋቋሙ አይኦኤም ከሚባለው ጋር ሰርተን ሁለት ወር ባልሞላው ጊዜ ተመልሶ ለመሄድ የሞከሩ ሰዎችን ሲያዩ ተስፋ ቆረጡ። ልክ ነዋ። ሰው ኑሮ ሲመረው ያለው ፖለቲካ እና የመሳሰለ ችግር ሲብስበት ልውጣ ይላል። ከውጭው ደግሞ የሚሰጠው ኢሜጅ ፒክቸር እንዴት ፈግተን አሜሪካም፣ አውሮፓም፣ አውስትራሊያም ታውቋለን እንደምንሰራ እናውቃለን እና የሚሰጠው ትክክል ያልሆነ ዘገባ ነው። ገነት እንደገባ አንዳንዱ ሰው መንፈሳዊ ሰው ገነት ገባ አሜሪካ ገባ አይደለም። ሁሉም ሀገር ሰው ሰርቶ ሊሻሻል ይችላል። አሁን እስራኤሎችን ተመልከታቸው በብዙ ትጋት ተወላጆቻቸው ኢንቨስት አድርገው ያችን ሀገር ከፍታ ደረጃ አድርሰዋል። የእኛ ዲያስፖራ ከዛ የበለጠ ሕዝብ አለን በማይረባ ክፉ ፖለቲካ መጣመዳችን መጫረሳችን እንጂ ሪሶርሳችን የሰው ኃይል ነው ብዙ አለን። እና ከዛ ጀምሮ ይሄ አቅጣጫ ትኩረት ተሰጥቶት ሀገራችን ያለ ሪሶርስን ተጠቅመን ትልቁ የአባይ ወንዝ መነሻ ሀገር የሆነችዋን ትልቁ የአፍሪካ ሁለተኛው የሰው ኃይል ያለበትን ሀገር ኢትዮጵያን ማሳደግ ይቻላል። የአመለካከት ለውጥ ነው። ያታክታል በጎ ስራ ሲሰሩ ሁሌ የምጠቅሳቸው ክቡራቶች መልስ አዱኛሉ ለተራበ ህዝባችን በሩጡበት ጊዜ የደረሰባቸው ማንጓጠጥ፣ ልጅም በሆነ አስታውሳለሁ። ወንድሜ የአናፍም አሁንም የሚደርስብን ነገር መንግስት ከፖሊስም ቢሆን አይታክት ከሌሎችም ቢሆን አይታክት። በርታ ወንድሜ ነው ምለ በተመላለስኩ ቁጥር በረባሰው ጫማ አድርጌ ስጓዝ ማላፍር ነኝ አልመጻደቅም። ከየት እንደተነሳሁ እግዚአብሔር የት እንዳደረሰኝ ያውቃለሁ። የወገኖቼ ችግር ከባለቤቴ ጋር ግብ ስላለ ልጆችም ጭምር ተሳትፈናል። ስለዚህ ይህንን የፖሊስ ኦፊሰሮችንም ሰምተናል። አንደኛው ጣቢያ ወደ ኮተቤ አካባቢ ሄደን ነግረውናል። በዚህ የተሰማሩ ይዘን ነበር ህገወጥ ደላሎችን ፖሊሱ ተቀብሎ በጉቦ ለቀቀብናሉ። በኋላ መለከትን ጥሩ ጥሩ የፖሊስ ኦፊሰሮች አሉ። የዛውንም ያህል ደግሞ ክፉዎቹም አሉ ጉቦኞች። ስለዚህ ህዝባችን ጉቦኞችን ከማጋለጥ ወደኋላ አይበር ሲሾም ያልበላ ሲሻር ይቆጨዋል፣ አጉል ተረት ወደ ገደል ይጣል። ማንም ጉቦኛ የመንግስትም ኃላፊ ይሁን መንፈሳዊ መሪም ይሁን ህዝቡ የማጋለጥ በትክክል ይሄ የምነግር የሀሰት ትርክቶች አንዱ ሌላው። በተለይ በብሔር ተኮር በዘር ተኮር የሚደረገው ሳይሆን በትክክለኛ ህዝባችን ክፍሎችን የማጋለጥ የሀገሩን ሪሶርስ መጠቀም ህዝቡን መደገፍ ተነሳሽነት ይጠበቅበታል። በተለይ ባህር ማዶ ያሉ ደህና ኑሮ ያላቸው ሰዎች ግድ ይበላቸው። አሁን ሱዳን ሀገር የነበረ ወገኖቻችን ውጭ የወጡ መቋቋም መደጋገፍ ጀምረዋል። ይሄ በረታታ እድለኛ ስለሆነ አሜሪካ፣ አውሮፓ ገባን እንጂ ሌሎች ወንድሞቻችን አብረውን ፕሮሰስ አድርገው ባህር የሰመጡ ያልተሳካላቸው አሉ። እዚህ ደግሞ የመጣ ሁሉ ውጭ የወጣ ሁሉ ተሳካለች ማለት አይደለም እና ይሄንን የአመለካከት ልዩነት እንዲኖር አሁን ሚዲያም እድል እንዲሰጠን አንተ እግዚአብሔር ይስጥ በመንግስት ሚዲያዎችም ጠይቀናል። ትኩረቱ ወደ ሌላ አቅጣጫ የሆነብን ነው ይህ ክፍል ግን ይህን ኃላፊነት እንኳን ለመቀበል ሀገራችን ከኛ በፊት ተጠይቀው ወደኋላ ያሉ አሉ። ምን ያህል ጥቅም ያስገኛል በዚህ መለካት የለበትም። እኔና ባለቤት አምስት ሳንቲም ሳናወጣ በራሳችን ገንዘብ የተመላለስን ወገኖቻችን እንደግፈው። ጫማ እየጠረኩ ሊስትሮ ሆኜ ባለቤት ሩዝ እየሸጠች ይህንን ሊያውቁ ይገባሉ። ሀገር ቤት ስንመጣ ከአሜሪካ መጡ መንፈሳዊ ተቋም ያሉ እችም ብቻ ነው ይሰጣሉ። እኛ ደክመን ሀምሳ ዶላር መቶ ዶላር ስንሰጣቸው የማይበቃቸው ሰዎች አሉ፣ የማይደሰቱ ገና ከኤርፖርት ጀምሮ በጉቦ ለኃላፊዎቹ ነግሬሃለሁ እኔ ገና ኤርፖርት ነው የሚጀምረው ጉቦኛነቱ። ይህንን መቃወም አንድ በታችን ከፈት ይችላል። በአግባቡ በትክክለኛው መረጃ በዚህ አቅጣጫ ህዝባችንን ማንቃት በጎ ምግባር አሁን ተመልከት፣ መቄዶንያ ቢኒያም እንዴት እንደሚተጋ ዶክተር አለሙ ቢፍቱን ተመልከት እንዴት ለወገኖቻችን እንደሚተጉ ውጪ ያሉ በጎ በጎዎቹን ማሳደግ በዚህ አቅጣጫ ጥቅም ይገኛል እያሉ በክፉ ሞቲቭ ያሉትን ደግሞ መቃወም ህዝቡ መናገር ይገባዋል። ይህን የመሰለውን በጎ ምግባር መደገፍ አለበት። ሀገር ቤት ያላችሁ፣ እኔ ልናገር አልችልም። ሀገር ቤት ከወጣሁ ሃያ ዓመት ስለሚኖረኝ ያለውን የመንግስት አሰራር ያለውን የህብረተሰብ የአእምሮ እና የአመለካከት እይታ በማገናዘብ እንድትተጉ ነው የማሳስበው እና ይሄ ደግሞ ሚዲያ ካሳሁን ሰቦቃን የመሳሰሉት የሀገራችን መሻሻል የወገኖቻችን ከስደት ከመፈናቀል፣ ባህር ከመወርወር፣ ከፎቅ ላይ ከመወደቅ እንዲተርፉ የሚረዳውን መንገድ በጋራ ልንመክር ሁሉም ሊሳተፍበት ይገባል። ከምህረት አምባ አገልግሎት መሪዎች ከቻፕሊያን ኤዲ መካሻና አቶ አናፋ መንሲሳ ጋር ያካሄድ ነው ቃለምልልስ በዚሁ አልተቋጨም። በቀጣዩና የመደምደሚያ ክፍላችን የህገወጥ ሰዎች ዝውውርን ምንጮችና የመፍትሄ ሀሳቦች፣ ሰራተኞችን ለባህር ማዶና የስራ ኃይል የማሰማራቱን ፋይዳ እንዲሁም የባህር ማዶ ነዋሪዎችን ይገዛ አንስተው ይናገራሉ።